ሰማያዊ ፓርቲ አንዳንድ የአመራር አባላቱና ተራ አባላቱ አሁንም በሀገሪቱ በተለያዩ ክፍሎች በጸጥታ ኃይሎች እየታሰሩብኝ ነው ሲል አማረረ። ጥቂቶቹ ደግሞ በአሁኑ ጊዜ የደረሱበት አይታወቅም ብሏል። ድርጊቱ በተቃዋሚዎችና በገዢው ፓርቲ መካከል በሚካሄደው የቅድመ ድርድር ዝግጅት ላይ ተጽዕኖ ሊያሳድር እንደሚችልም የፓርቲው የሕዝብ ግንኙነት አስታወቁ። መለስካቸው አመሀ ተከታዩን ልኳል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ሰለሞን ተሰማ ለቪኦኤ እንዳስታወቁት ከየካቲት ሁለተኛ ሳምንት ጀምሮ በአገሪቱ የተለያዩ ክፍሎች የሚገኙ አባሎቹና ጥቂት የፓርቲው አመራር አባሎችም በጸጥታ ኃይሎች ቁጥጥር ስር እየዋሉ ይገኛሉ። በአመራር ደረጃ ከሚጠቀሱት መካከልም አቶ ብስራት አቢ የተባሉ የፓርቲው የአደረጃጀት ጉዳዮች ኃላፊ ለስራ ጉዳይ ወደ ደሴ ከተማ ሄደው በዚያው ከተማ የካቲት 9 ቀን 2009 ዓ.ም ፖሊስ በቁጥጥር ስር እንዳዋላቸው አቶ ሰለሞን ይናገራሉ። ደሴ ሁለተኛ ፖሊስ ጣቢያ ታስረው እስከ የካቲት 10 ቀን 2009 ዓ ም የቆዩት አቶ ብስራት አቢ ከዚህ ዕለት ከምሽቱ ሦስት ሰዓት በኋላ ግን የት እንደደረሱ የሚታወቅ ነገር እንደሌለ አቶ ሰለሞን ገልጸዋል። ደሴ ሁለተኛ ፖሊስ ጣቢያ እስከ ማታ ድረስ ስንቅ የሚያቀብሏቸውም ሰዎች አድርገን እያቀበሏቸው ነበረ በአስር ከምሽቱ ሶስት ሰዓት በኋላ ግን የት እንደደረሱ አናቅም። ሌሎች የጸጥታ ኃይሉ ሰራተኞች መጥተው ወሰዷቸው። ስለዚህ እስካሁን ድረስ ያሉበትን አናቅም። ወደ ደሴ የሁለተኛ ፖሊስ ጣቢያ በጉዳዩ ላይ ማብራሪያ ለማግኘት ስልክ ደውዬ ነበረ። ኃላፊውን ኢንስፔክተር አስማማውን አገኘዋቸው። ስልኩ ባላወቅኩት ምክንያት በተደጋጋሚ ቢቋረጥም ሙሉ ስሜንና ከየትና ለምን ጉዳይ እንደደወልኩ አሳውቄ ጥያቄን ስጀምር ደሴ ፖሊስ ጣቢያ በአካል ካልመጣህ ሊያናግርህ አልችልም የሚል መልስ ሰጥተውኛል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ሰለሞን እንደሚሉት ከሆነ በዚሁ በደሴ ከተማ የደቡብ ወሎ ዞን የሰማያዊ ፓርቲ ወጣቶች ክንፍ መሪ መኳንንት ካሳውንም በፖሊስ ቁጥጥር ስር ውለዋል። በደቡብ ኦሮሚያ ምዕራብ ጉጂ ዞን ገላና ከተማ ውስጥ አቶ አራርሶ ጌዶ፣ አቶ ገላኖ ጊሎ፣ አቶ ጎዳና ሹዴሩ አቶ ጌቱ ጉሉፋ በጥይት የተመቱና በቂ ሕክምና ያላገኙ እና አቶ በድሉ መንግስቱ በፖሊስ ቁጥጥር ስር ውለዋል። አክለውም ፓርቲው ችግሩን ዘርዝሮ ለአስቸኳይ ጊዜ አዋጁ ኮማንድ ፖስት ወይንም ዋና ማዘዣ ጣቢያ ጽሕፈት ቤትና ለመርማሪ ቦርድ ደብዳቤ ማስገባቱን አስታውሰው ሁኔታው ይኖረዋል ያሉትን ተጽዕኖ ጠቁመዋል። ምንም አይነት የፖለቲካ ስራ መስራት እንዳልቻልን፣ በዚህ ሁኔታ የድርድር ቅድመ ዝግጅቱንም ሊጎዱ የሚችሉ ብዙ ክስተቶች እንደ እያጋጠሙን እንደሆነ ይህ ደግሞ በፖለቲካ አጀንዳችንን በትክክል ለመቅረጽ የማንችልበት ጎጂ ክስተት እንደፈጠረብን አሳውቀናል። ምን ምላሽ ያገኛችሁ ከኮማንድ ፖስቱ ኮማንድ ፖስቱ ወረቀቱን የጻፍነውን ደብዳቤ ተቀብለው ከማስገባት ባሻገር ምላሽ አልሰጡንም አቶ ሰለሞን ተሰማ በባህር ዳር እና በጎንደር ከተሞች የሚገኙ የፓርቲው አባሎችና አመራሮችም ተመሳሳይ እርምጃ ይወሰድብናል የሚል ስጋት እንዳላቸው ይናገራሉ መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ